እንደ ምናምሽታችሁልኛል አመሽታችሁልኛል የተከበራችሁ አድማጮቼ፣ ኢትዮጵያዊው አትሊት ሙሌ ዋሲሁን በትላንቱ የባርሴሎና ጎዳና ሩጫ ውድድር የኮርሱን ሬኮርድ በማሻሻል ድል ተቀዳጅቷል። በሴቶቹ ለባሕሬን የምትሮጠው ጠጅቱ ዳባ ኢትዮጵያዊቷን ድባቤ ኩማን በአንዲት ሴኮንድ ቀድማ ገብታለች። በፒዮንግቻንግ ሰሜን ኮሪያ እየተካሄደ ያለው የክረምት ኦሎምፒክ እጅግ መቀዝቀዝ የአንዳንድ ውድድሮች መርሃ ግብር ለሌላ ጊዜ እንዲቀየር አስገድዷል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። ሙሌ ዋ ሲሆን ትላንት ስፔን ባርሴሎና በአስመስጋኝ ሁኔታ ያሸነፈበትን የጎዳና ሩጫ ውድድር ዜና አላስቀድም እንዳልኩት የኮርሱን ሬኮርድ በማሻሻል ጭምር ነው ድል የተቀዳጀው የገባበት 59 ደቂቃ ከ44 ሴኮንድ በኦሎምፒክ ማራቶን ሻምፒዮኑ ኬንያዊው ኢሉድ ኪፕቾጌ ከአምስት ዓመታት በፊት ካስመዘገበው ሬኮርድ ጊዜ ላይ ሀያውን ሴኮንድ ላጭቶለታል። የሀያ አራት ዓመቱ ወጣት አትሌት ሙሌዋ ሲሆን ባለፈው ጥቅምት በአምስተርዳም ማራቶን ተሳትፎ በሁለት ሰዓት አምስት ደቂቃ ከሰላሳ ዘጠኝ መግባቱ ይታወሳል። ባርሴሎና ላይ መሮጥ ድንቅ ልምድ ማካበቻ ነው። መላ የውድድሩን ርቀት የሮጥኩት ደግሞ በጥሩ ስሜት ቢሆንም ፍጥነቴ ይህን ያህል አስደሳች ይሆናል የሚል ግምት አልነበረኝም። ወደ ኋላ ላይ ከሌሎቹ ጋር የፈጠርኩትን ርቀት ከተገነዘብኩ በኋላ ግን ለሬኮርድ ማሻሻል ሮጫለሁ፣ ብሏል ወጣት ሙሌ ለጋዜጠኞች ሲናገር። ከወንዶቹ ጋር በተመሳሳይ ጊዜ በተካሄደው የሴቶቹ ውድድር ቀዳሚ ስድስቱ የተለዩት ገና አምስተኛው ኪሎ ሜትር ላይ እንደደረሱ ነው። በዚያ ውስጥ ለባህሬን የሚሮጡት ጠጅቱ ዳባና ሚሚ በለጠ፣ የሩዋንዳዋ ሳሎሜ ኒራሩ ኩንዶ፣ ኬንያዊቷ ሱዛን ኪፕሳንግ፣ ኢትዮጵያዊቷ ዲባቤ ኩማና የታንዛኒያዋ ፌሉና ማታንጋ ነበሩ። ሀምሳ ዘጠነኛው ደቂቃ ላይ ማታንጋ እየተዳከመች ስትመጣ ፖዲየሙ ላይ የምናያቸው ጠጅቱንና ድባቤን እንደሚሆን ግልጽ ሆነ። አሁን በመጨረሻ የሆነው የሚሆነው ጠጅቱ ዳባ በ10836 አንደኛ፣ ድባቤ ኩማ በ10837 ሁለተኛ፣ የሩዋንዳዋ ሳሎሜ ኒራርኩንዶ ሦስተኛ። ለመጀመሪያ በሮጥኩት በባርሴሎና በመንገዱ ግራና ቀኝ የነበሩ ተመልካቾች ከመጀመሪያው እስከ መጨረሻው አበረታተውኛል ጥንካሬ ያገኘሁትም በዚያ እንጂ አስቸጋሪ ውድድር ነበር ብላለች ለባህሬን ሯጯ ጠጅቱ ዳባ። በዚሁ ወደ ፒዮንግቻንግ ሰሜን ኮሪያ የክረምት ኦሎምፒክ ወደሚካሄድበት ዓለም እንሸጋገራለን። በጣም ነፋሻና ቀዝቃዛውም የበረታ በመሆኑ ዛሬ መካሄድ የነበረበት የሴቶቹና የትላንቱ የወንዶቹ ቁልቁለት ሸርተቴ ውድድሮች ለሐሙስ ተላልፈዋል። እስካሁን ካናዳ ወርቁን በከዋክብቱ ቲሳ ቨርቹ እና ስካት ሚዩር አማካይነት ወስደዋል። ሩሲያ ብር አግኝታለች፣ ዩናይትድ ስቴትስ ነሐስ። ይህ በእንዲህ እንዳለ የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ከፒዮንግቻንጉ ውድድር ፍጻሜ በኋላ ሰሜን ኮሪያን እንደሚጎበኙ ኮሚቴው ዛሬ ባወጣው መግለጫ አስታውቋል። ቃል አቀባዩ ማርክ አዳምስ ስለዚሁ ሲናገሩ ለፕሬዚደንቱ ግብዣው የቀረበላቸው አይኦሲ ባስተናገደው የሁለቱ ኮሪያዎች ንግግር ወቅት ነው ብለዋል። በሌላ በኩል ሰሜን ኮሪያ የክረምት ኦሊምፒኩን ውድድሮች ለራሷ የፖለቲካ ጥቅም ለመዋል ሞክራለች ተብሎ በዩናይትድ ስቴትሱ ምክትል ፕሬዚደንት ማይክ ፔንስ የቀረበውን ስሞታ ቶማስ ባህ ውድቅ አድርገዋል። ይህን በዚሁ ላብቃ። አድማጮች ቀጥሎ ለሀገር ውስጥና ሌሎች ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ አስራ አምስተኛ ሳምንት ጨዋታዎች የተካሄዱት በክልል ከተሞች ብቻ ነው። ይህም ሊሆን የቻለው ቅዱስ ጊዮርጊስ በአዲስ አበባ ስቴዲየም ለአፍሪካ ክለቦች ሻምፒዮንስ ሊግ እንዲሁም ወላይታ ዲቻ ከሀገር ውጭ ዛንዚባር ላይ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ ጨዋታ ስለነበረባቸው ነው። በዚህም መሰረት መቀሌ ላይ መቀሌ ከተማ ከኢትዮጵያ ቡና ያለ ግብ ባዶ ለባዶ ሲለያዩ፣ አዳማ ላይ አዳማ ከተማ ከጅማ አባ ጅፋር፣ ሲዳማ ቡና ከኢትዮ ሁለቱም ግጥሚያዎች በተመሳሳይ አንድ ለአንድ አቻ ወጥተዋል። ጎንደር ላይ ፋሲል ከተማ አርባ ምንጭ ከተማን አስተናግዶ በመሐመድ ናስር ብቸኛ ግብ ፋሲል ከተማ አንድ ለባዶ አሸንፏል። ሌሎች ጨዋታዎችም የተካሄዱ ሲሆን የዚሁ ውድድር አካል የሆነው የደደቢትና መከላከያ ጨዋታም ዛሬ በአዲስ አበባ ስቴዲየም ይካሄዳል። የዛሬውን የደደቢትና መከላከያ ውጤቱን ሳይጨምር ደደቢት በሀያ አምስት ነጥብ ፕሪምየር ሊጉን ሲመራ በእኩል ሀያ አምስት ነጥብ በጎል ተበላልጦ መቀሌ ከተማ ሁለተኛ ነው። ጅማ አባጅፋር ጅፋር፣ አዳማ ከተማና ሲዳማ ቡና ሶስቱም በኩል 22 ነጥብ ሶስተኛ፣ አራተኛ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ጌታነ ከበደም ከደደቢት በዘጠኝ ጎል ኮከብ ግብ አግቢነቱን አልለቀቀም። ሌላው የእግር ኳስ ዜና የአፍሪካ ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ጨዋታዎች ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስታዲየም ቅዱስ ጊዮርጊስ ከደቡብ ሱዳኑ ዋኡ አልሰላም ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ቅድመ ማጣሪያ እንግዳው ቡድን ባለመምጣቱ ቅዱስ ጊዮርጊስ በፎርፌ አሸናፊ ሆኗል። አቶ ጁኔድን ባሻ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ናቸው። የዋው አል ሳላም አለመምጣቱን አስመልክተው የሚከተለውን ተናግረዋል። ቁርጥ ያለ በዚህ ጊዜ እንመጣለን የሚል መስጠት እያቃታቸው በየቀኑ ሲቀያየሩ ቆይተዋል። በስተ መጨረሻ አሁን እስካሁን ድረስ ባለው ዛሬ ጠዋት ባለው መረጃ ዛሬ ሶስት ሰዓት ጠዋት እንመጣለን ብለው ነበረ። አሁንም አልመጡም። ባለ መረጃ እንደማይመጡ ነው። ይህን እንግዲህ ቅዱስ ጊዮርጊስ እና ፌዴሬሽኑን በጋራ በመሆነ ከፍተኛ ግንኙነት ስናደርግ ላይ ቆይ ነው። ኮሚሽነሩም ከኛ ጋር ተደባልቋል። ኬንያዊ ነው። በዚህ ጨዋታ የተመደበው ኮሚሽነር አሁን በስተመጨረሻ እንደማይመጡ ተረርተናል። አንመጣም የሚል በአሁን ደረጃ እየተሰማ ነው ያለው ከነሱ ይህንንም ደግሞ ለካፍ የሚመለከታቸው ውድድር ኃላፊዎች ሪፖርት ተደርጓል። ሌላው ወደ ዛንዚባር ያመራው ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ አድርጎ ከተጋጣሚው ከዛንዚባሩ ዚማማቶ ጋር አንድ ለአንድ አቻ ወጥቷል። ሁለቱ ቡድኖች ከአስር ቀናት በኋላ የመልስ ማጣሪያቸውን በሐዋሳ ኢንተርናሽናል ስቴዲየም ያደርጋሉ። በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን የፕሬዚዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሠረት ወደ የካቲት አራት እንዲሸጋገር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይኸው ነው። ሰለሞን፣ አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን።